የእንጨቱ ርዝመት ስንት ሜትር ነው? ስምንት ሜትር ያህል ነው። ትምህርት ቤታችሁ ከእንጨት የተሰራ ነው? የለም ከድንጋይ የተሰራ ነው። ከጡብ ከተሰራ እና ከድንጋይ ከተሰራ ቤት የቱ የበለጠ ውድ ነው? ከድንጋይ የተሰራው ቤት የበለጠ ይወደዳል። የእንጨቱን ቤት ትቶ እጡብ ቤት ውስጥ ገባ? የለም፣ የእንጨቱን ቤት አልተወውም። የከብቶቹ በሽታ ተላላፊ ነው? የለም፣ ተላላፊ አይደለም። ይህ ሰውዬ የበሽታውን ተላላፊነት እንዴት አወቀ? እንዴት እንዳወቀ አላውቅም። ዛሬ ጠዋት በሰዓቱ ስራው ስላልገባ ተቀጣ። የለም፣ አልተቀጣም። ቢቀጣ ኖሮ መቀጫው ስንት ይሆን ነበር? ምናልባት የግማሽ ቀን ደሞዙን ያጣ ነበር። በተቻላቸው መጠን ለመምጣት ሞክረው ነበር? የለም፣ ለመምጣት በጭራሽ አልሞከሩም። በተቻለህ መጠን ልትረዳው ፈቃደኛ ነህ? የለም ጊዜ ስለ ሌለኝ ልረዳው አልችልም ከአለም ታሪክ መጽሐፎች ብዙ አንብሃል በተቻለ መጠን ስለ አውሮፓ ታሪክ አንብቤያለሁ እዚህ መጽሐፍ ቤት ውስጥ ስለ አገራችን የተጻፉ ብዙ የታሪክ መጽሐፎች ይገኛሉ የለም ብዙ የታሪክ መጽሐፎች አይገኙም። ታሪካችንን ለመደምሰስ የተነሳውን ሰው ስም ታውቃለህ? የለም አላውቅም። አንድ ሰው የአገርህንና የህዝብህን ታሪክ ለመደምሰስ ቢነሳ ምን ታደርጋለህ? በተቻለኝ መጠን እከላከላለሁ። ከጠቀስከው በኋላ አሳላፊው መጥቶ ነበር? የለም አልመጣም። አሮጌውን ልብስህን አውልቀህ አዲሱን ሞከርኸው? የለም፣ አልሞከርሁትም። እዚህ ለመምጣት ብዙ ጥርሃል። የለም፣ በጭራሽ ለመምጣት አልጣርሁም። ባለፈው ጊዜ ከየሀገሩ ብዙ መልእክተኞች መጥቶ ነበር። የለም፣ በጣም ብዙ አልነበሩም። ወደ አሜሪካ የሚሄዱት መልእክተኞች ተመረጡ? የለም ገና አልተመረጡም። እናንተ መስሪያ ቤት ውስጥ ስንት ባለስልጣኖች አሉ? አንድ አምስት ይሆናሉ። ለህዝቡ የተሰጠው ደንብ በጣም ጥሩ ይመስልሃል? በጣም ጥሩ አይመስለኝም። ለመሆኑ ገንዘቡን ለማስመጣት የሚጥር ይመስልሃል? የለም፣ አይመስለኝም። ሰዓቱን አውልቆ የት አስቀመጠው? ጠረጴዛው ላይ ይመስለኛል። መልእክተኛው እንዴት ባለ ቤት ውስጥ ነው የሚኖር? ድንጋይ ቤት ውስጥ ነው። ለእያንዳንዳቸው ከመቶ ብር በላይ ይገባቸው ይመስልሃል? የለም አይገባቸውም። እኛ መጽሐፍ ቤት ውስጥ ስንት የታሪክ መጽሐፎች ያስፈልጉ ይመስልሃል? ቢያንስ ሀምሳ የታሪክ መጽሐፎች ያስፈልጋሉ። ስለ ቤቱ ኪራይ ዘርዝረህ ነገርኳቸው። አዎ ማንኛውንም ነገር ነገር ነገርኋቸው። አሽከርህና ገረድህ በሕግ ተላላፊነት መቀጣታቸው እውነት ነው። አዋ፣ አስር ብር ተቀጡ። እዚህ አገር ለመቅረት ሞክረህ ነበር? የለም፣ አልሞከርሁም። ካባተው ዘንድ የመጣውን መልእክተኛ ተገናኙት? የለም፣ አልተገናኘሁትም።